ኔዘርላንድስ ካለፈው አርብ የፈረንጆች አዲስ ዓመት መባቻ ጀምሮ እስከሚቀጥለው ሰኔ 30 2016 ዓ ም ድረስ የአውሮፓ ህብረት ካውንስል ፕሬዚዳንትነት ስልጣን ተረክባለች። የወቅቱ የካውንስሉ ፕሬዚዳንት የሚሆነው ሀገር አባል አገሮች በተለያዩ የህብረቱ አጀንዳዎች ላይ ያሏቸውን ልዩነቶች በማስወገድ ለጋራ ዓላማና ጥቅም በመስራት የህብረቱን መርሆች እንዲያራምዱ ከፍተኛ የማግባባትና የማደራደር ስራ እንዲሰራ ይጠበቅበታል። ትናንት ስራውን በይፋ የጀምረው የኔዘርላንድስ ፕሬዚዳንሲም በሚቀጥሉ ስድስት ወራት የስልጣን ዘመኑ ህብረቱን ወጥረው በያዙት የኢኮኖሚ የስደተኞች ጉዳይና የዓለም አቀፍ ሽብር ስጋት ላይ ትኩረት ሰጥቶ እንደሚሰራ ጠቅላይ ሚኒስትር ማርክ ሩተ አስታውቀዋል። ለዚህም ኮሚሽኑ ያስቀመጠውን የስትራቴጂ አጀንዳ እንደመነሻ በማድረግ የስደተኞችን ቁጥር ለመቀነስና የገቡትንም አባል አገሮች ለመካፈል እንዲችሉ ለማድረግ ከኮሚሽኑ ጋር አብረው የሚሰሩ መሆኑን ገልጸዋል። የአውሮፓ ኮሚሽን ስደተኞችን ከጣሊያንና ግሪክ ወደ ሌሎች አባል ሀገሮች ለማስፈር የነደፈው እቅድ የጸደቀ ቢሆንም እስካሁን ተግባራዊ አለመሆኑ የሚታወቅ ሲሆን የኔዘርላንድ ፕሬዚዳንሲ ይህ እቅድ ተግባራዊ እንዲሆን በቅድሚያ ስደተኞች ሊመዘገቡ የሚችሉባቸው መጠለያዎች በሚገባ መደራጀት እንደሚኖርባቸውና ለዚህም ከጣሊያን ግሪክና ከኮሚሽኑ ጋር ፕሬዝዳንሲያቸው እንደሚሰራ አስታውቀዋል። አሸባሪነትን በመዋጋት በኩልም ጦርነቱ ከውጭ ብቻ ሳይሆን እዚህ ቤት ጭምር እንደሆነም በመግለጽ በዚህ ላይም በጋራ እንደሚሰሩ ተናግረዋል። ጠቅላይ ሚኒስትሩ ሚስተር ሩተ በሚቀጥሉ ስድስት ወራት ወደ አውሮፓ የሚገቡ ስደተኞች ቁጥር መቀነስ አለበት ያሉትን አስመልክቶ ተጨባጭ ዕቅድ ያላቸው ስለመሆኑ ለቀረበላቸው ጥያቄ ሲመልሱ በስደተኞች ጉዳይ ሶስት ተጨባጭ ውጤቶችን ማየት እንሻለን። አንደኛ የስደተኞችን ቁጥር መቀነስ አለብን። ሁለተኛ የስደተኞች በብዛት መግባት በተወሰኑ አባል ሀገሮች ላይ የፈጠረውን ጫና መካፈል አለብን። ሶስተኛ እያንዳንዱ አባል አገር በደንበሩ ላይ በቂ የመቀበያና ማስተናገጃ ጣቢያዎችን ማዘጋጀቱን ማረጋገጥ አለብን በማለት እስካሁን በነበረ ሁኔታ ግን መቀጠል የማይቻል መሆኑን አስታውቀዋል። ጠቅላይ ሚኒስትሩ የኔዘርላንድስ ፕሬዚደንሲ የህብረቱ ኢኮኖሚ እንዲነቃቃና እንዲያድግ የህብረቱ ነፃ ገበያ መጎልበት የሚያደርገውን አስተዋጽኦ በመጥቀስም በዚህ በኩልም ትኩረት ሰጥቶ እንደሚሰራ ገልጸዋል። የእንግሊዙ ጠቅላይ ሚኒስትር ዴቪድ ካሜሩን ከህብረቱ የጠየቁትን የማሻሻያ ሀሳብ በሚመለከት ድርድሩ እንግሊዝ የህብረቱ አባል ሆና ልትቆይ በምትችልበት ሁኔታ እንዲቋጭ ለማድረግ ጥረት እንደሚያደርጉም ገልጸው ከስምምነት ይደረሳል የሚል ተስፋ እንዳላቸውም አስረድተዋል። ይሁን እንጂ የኔዘርላንድስ ፕሬዚደንሲ ያሰበውን ሁሉ ለማሳካት ብዙ ፈተናዎች እንደሚጠብቁት ግልጽ ነው። የኮሚሽኑ ምክትል ፕሬዚዳንት ሚስተር ቲመርማንስ በዚሁ ዕለት ለጋዜጠኞች በሰጡት አስተያየት በስደተኞች ጉዳይ የህብረቱ አባል አገሮች ከስምምነት ለመድረስ ገና ብዙ የሚቀራቸው መሆኑን አልሸሸጉም። ጉዳዩ አስቸጋሪ መሆኑን መረዳት ይኖርብናል። ከችግሩ ራሳቸውን በማራቅ ለሌሎች ብቻ ለመተው የሚፈልጉ አገሮች ችግሩ የዚህ ወይም የዚያ ብቻ ሳይሆን የሁሉም መሆኑንና ሊቃለል የሚችለውም ሁሉም ችግሩንና ሸክሙን ሲጋሩ ብቻ እንደሆነ ይረዳሉ የሚል ተስፋ አለኝ። በእርግጥ እዚህ አስተሳሰብ ላይ ገና አልደረስንም። አሁንም አያገባንም የሚሉ አገሮች አሉ፣ ግን ማሳመን ይጠበቅብናል በማለት በዚህ በኩል ፕሬዚደንሲውም ሆነ ኮሚሽኑ ያለባቸውን የወደፊት ስራ አብራርተዋል። የፕሬዚደንሲ ሥልጣንና ኃላፊነት አጀንዳዎችን መቅረጽ፣ ማወያየትና ማደራደር ብሎም ከስምምነት እንዲደረስባቸው ማድረግ ቢሆንም ስልጣኑን የተረከቡት አገሮች ልምድ ተሰሚነትና ችሎታም ስኬት በማስመዝገብ በኩል አስተዋጽኦ እንዳላቸው ይታመናል። በመሆኑም ሆላንድ በዚህ በኩል ካላት ልምድ በመነሳት በዚህ ወቅት የፕሬዚደንትነት ስልጣኑን መያዟ የሕብረቱን በርካታ ችግሮች በመቅረፍ በኩል የራሱ ድርሻ ይኖረዋል የሚሉ አሉ። ይሁን እንጂ ለሚቀጥሉ ስድስት ወራት ብዙ አቅዶ የተነሳው የኔዘርላንድስ ፕሬዚደንሲ ይህንን ኃላፊነቱን ለመወጣት መሰናክል የሚያጋጥመው ከውጭ ብቻ ሳይሆን ከውስጥም ሊሆን እንደሚችል እየተነገረ ነው። በህብረቱ አሰራርና ፖሊሲዎች ላይ ደስተኞች ያልሆኑ የኔዘርላንድስ ኤሮስኬፕቲኮች የሚባሉት የፖለቲካ ፓርቲዎች የህዝብ ድጋፍ እየጨመረ መሄዱ የጠቅላይ ሚኒስትር ሩተን መንግስት ሊፈታተነው ይችላል በማለት የኔዘርላንድስ ፕሬዝዳንሲ እንደሚጠበቀውና እንዳሰበውም በርካታ ውጤቶችን ላያስመዘግብ ይችላል የሚሉ ድምጾችም ከወዲሁ መሰማት ጀምረዋል። ገባዩ ንጉሴ ለዶቼቬሌ ራዲዮ ብራስልስ